በቅድሚያም አርእስተ ዜና። በአዲስ አበባ ለተደጋጋሚ ጊዜያት የተሞክረው የደቡብ ሱዳን የሰላም ድርድር መሰናክሉ ተገለጠ። የደቡብ ሱዳን ፕሬዝዳንት በድርድሩ እንደማይገኙ፣ ለድርድር አዲስ አበባ የሄዱ ተወካዮቻቸው ወደ አገራቸው እንዲመለሱ ትእዛዝ አስተላልፏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የኩባ መንግሥት ተቃዋሚዎችን አነጋገሩም። የዩሮ ሸርፍ አባል አገራት የገንዘብ ሚኒስትሮች ለግሪክ ሦስተኛ ዙር የብድርና እርዳታ መርሃ ግብር 86 ቢሊዮን ዩሮ የፋይናንስ ድጋፍ አጸደቁ። ዜናው በዝርዝር። የደቡብ ሱዳን መንግሥት በአዲስ አበባ ውስጥ ከተቃዋሚዎች ጋር ለሚያካሄደው ድርድር ፕሬዝዳንቱን እንደማይልክ ዛሬ አስታወቀ። ተደራዳሪዎቹም ከአዲስ አበባ እንዲወጡ ትዕዛዝ ማስተላለፉ ተዘግቧል። ፕሬዝዳንት ሳልቫኪር በድርድሩ እንደማይገኙ ይልቁንስ፣ ምክትል ፕሬዝዳንቱ ጄምስ ዋኒ ኢጋ ለድርድር ወደ አዲስ አበባ እንደሚያቀኑ የፕሬዝዳንቱ ቃል አቀባይ አቴኒ ዌክ ዛሬ ለፈረንሳይ ዜና አገልግሎት ተናግረው ነበር። አደራዳሪዎች ፕሬዝዳንት ሳልቫኪር ከተቀናቃኛቸው የአማጽያ መሪ ሪክ ማቻር ጋር ተገናኝተው የስምምነት ፊርማ እንዲያኖሩ ይሻሉ። የደቡብ ሱዳን መንግሥትና አማጽያን የሰላም ድርድር አድርገው ከስምምነት ላይ እንዲደርሱ ዓለም አቀፍ ጫናው አይሎባቸዋል። ይህ በእንዲህ እንዳለ ሱዳን ትሪቡን እንደዘገበው ከሆነ የሰላም ድርድሩ ተሰናክሏል። ዓርብ ዕለት አዲስ አበባ መግባት ይጠበቅባቸው የነበሩት የደቡብ ሱዳን ፕሬዝዳንት ተደራዳሪዎች ወደ አገራቸው እንዲመለሱ ማዘዛቸውን ጋዜጣው አክሎ መዘገቡን የጀርመን ዜና አገልግሎት አትቷል። ከሁለት ቀናት በፊት ደግሞ የደቡብ ሱዳን አማጽያን ጄኔራሎች ከመሪያቸው ሪክ ማቻር ጋር ባለመስማማት ተገንጥለው መውጣታቸውም ተጠቅሷል። ከሁለት ቀናት በኋላ ሰኞ በሚጠናቀቀው ቀነ ገደብ ሁለቱ ተቀናቃኝ ወገናት ከአንዳች ስምምነት ላይ የማይደርሱ ከሆነ በአመራሩ ላይ ብርቱ ጣጣ ሊከተል እንደሚችል ዲፕሎማቶች አስጠንቅቀዋል። እጅግ ዘግናኝ ድርጊቶች በተስፋፉበት የደቡብ ሱዳን መንግሥትና የአማጽያን ግጭት የተነሳ በአስር ሺዎች የሚቆጠሩ ደቡብ ሱዳናውያን ተገድለዋል፣ ሚሊዮኖች ለስደት ተዳርጓል። ጦርነቱ የተለየ ጎሳን በጅምላ የመጨፍጨፍና አስገድዶ የመድፈር ገጽታ እየታየበት ነው ተብሏል። የደቡብ ሱዳን ግጭት ሰዎችን ከነ ሕይወት ማቃጠል፣ መስለብ እንዲሁም ሕፃናትን እርስ በርስ አስሮ ጉሮሯቸውን በስለት መቁረጥ ደረጃ መድረሱ ተገልጧል። የደቡብ ሱዳን የእርስ በርስ ግጭት 20 ወራትን አስቆጥሯል። የሱማሊያ ምክር ቤት አባላት ሥልጣናቸውን ያላግባብ ተጠቅሟል ያሏቸውን ፕሬዝዳንት ሐሰን ሼክ መሐመድን ከሥልጣን ለማባረር እንቅስቃሴ መጀመራቸው ተገለጠ። መሐመድ አብዱላይ ፋት ሀይ የተባሉ የምክር ቤት አባል ፕሬዝዳንቱን የሚቃወም ማመልከቻ ለማስገባት እንቅስቃሴ ላይ መሆናቸውን ለሮይተርስ የዜና ምንጭ ተናግሯል። ፕሬዝዳንቱ ሀገር በመክዳት በሙስናና በሌሎች በርካታ ምክንያቶች እንደሚጠየቁ የምክር ቤት አባሉ አክለው ገልጧል። ዝርዝር ማብራሪያ ግን አልሰጡም። የሶማሊያ ምክር ቤት አፈ ጉባኤ ሞሐመድ ሼክ ኦስማን ጀዋሪ በበኩላቸው ከሳምንት በፊት ከ93 የምክር ቤት አባላት የተቃውሞ ማመልከቻ መቀበላቸውን ትናንት አስታውቋል። ከሁለት አስርተ ዓመት ግጭትና ትርምስምስ በኋላ በመልሶ ግንባታ ሂደት የምትውተረተረው ሶማሊያ ውስጥ በሚቀጥለው የጎርጎሪዮስ ዓመት ምርጫ ሊካሄድ ታቅዷል። ፕሬዝዳንት ሐሰን የሥልጣን ዘመናቸው በሚቀጥለው ዓመት ነሐሴ ወር ላይ ከማብቃቱ አስቀድሞ የታቀዱ ምርጫዎችን በአጠቃላይ ሳይፋለሱ ለማከናወን ቁርጠኛ መሆናቸውን አስታውቋል። በሶማሊያ ሕገ መንግሥት መሰረት በምክር ቤት ውስጥ አጀንዳ ለማስያዝ ቢያንስ የዘጠና አባላትን ይሁንታ ማግኘት ይጠይቃል። ፕሬዝዳንቱን ከሥልጣን ለማስነሳት ደግሞ ከ275 አባላት ሁለት ሦስተኛው የስምምነት ድምፅ መስጠት አለበት። የሶማሊያ ፕሬዝዳንት ስለ ምክር ቤቱ አባላት እንቅስቃሴ እንደሚያውቁ በጽፈት ቤታቸው በኩል ተገልጧል። ሆኖም መንግሥት የምክር ቤቱ ሚና እንደሚያከብር ጽፈት ቤቱ አክሎ በመግለጫው አስታውቋል። ወደ ሶሻሊስቷ ኩባ የተጓዙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ትናንት አቫና ላይ የዩናይትድ ስቴትስን ኤምባሲ ከከፈቱ በኋላ ዛሬ ከአገሪቱ ተቃዋሚ ፖለቲከኞች ጋር ተገናኙ። ሆኖም ተቃዋሚዎቹ ይፋዊ በሆነው የኤምባሲው የመክፈቻ ስነ ስርዓት ላይ ለመሳተፍ አልተፈቀደላቸውም። የዩናይትድ ስቴትስ ሰንደቅ ዓላማ በኩባ ሲውለበለብ እንደ ጎርጎሪዮስ አቆጣጠር ከ1961 ዓ ም ወዲህ ይህ ለመጀመሪያ ጊዜ መሆኑ ነው። የዩናይትድ ስቴትስ ከፍተኛ ባለስልጣን ሶሻሊስቷ ኩባን ሲረቅጥም ከግማሽ ምዕተ ዓመት ወዲህ ጆን ኬሪ የመጀመሪያው ናቸው። ጆን ኬሪ በካሪቢኳ ሶሻሊስት ሀገር ዲሞክራሲያዊ ለውጥ እንዲደረግ ጥሪ አስተላልፏል። በኩባ ላይ የተጣለው የኢኮኖሚ ማዕቀብም ሊነሳ የሚችለው ከአገሪቱ የሰብአዊ መብት አያያዝ አንጻር እንደሆነ ውጭ ጉዳይ ሚኒስትሩ አሳስቧል። ዩናይትድ ስቴትስ እና ኩባ ለዓመታት ከዘለቀ መቀዛቀዝ በኋላ የዲፕሎማሲ ግንኙነታቸውን እንደ አዲስ የጀመሩት ባለፈው ወር ሐምሌ 13 ቀን 2007 ዓ ም ነው። የሁለቱ አገራት መሪዎች ፕሬዝዳንት ባራክ ኦባማና የኩባው ርዕሰ ብሔር ራውል ካስትሮ ባለፈው ታህሳስ ወር መቀራረብ ከጀምሮ ወዲህ ይህ እርምጃ ከፍተኛው ነው ተብሏል። የዩሮ ሸርፍ አባል አገራት የገንዘብ ሚኒስትሮች የግሪክ የሕዝብ ተወካዮች ምክር ቤት አባላት ለግሪክ የታቀደውን ሦስተኛ ዙር የብድርና እርዳታ መርሃ ግብር ተቀብለው ትናንት ማጽደቃቸውን ተከትሎ ዛሬ ተመሳሳይ ውሳኔ አስተላለፉም። ግሪክ በርካታ ተሃድሶችን እንድታከናውንና የቁጠባ መርሃ ግብር እንድትተገብር አባል አገራቱ 86 ቢሊዮን ዩሮ የፋይናንስ ድጋፍ እንዲደረግ ፈቅዷል። ሆኖም ፈቃዱ በጀርመን ቡንደስታግ እና በሌሎች አገራት ምክር ቤቶች ይዩንታን ማግኘት አለበት። የፊታችን ሐሙስ ግሪክ ከዚህ ቀደም የተበደረችውን ከንወለዱ 3.4 ቢሊዮን ዩሮ ለአውሮጳ ማዕከላዊ ባንክ መክፈል ይጠበቅባታል። ይህ ዶች ቬሌ ሬዲዮ ነው። የጀርመን ጦር ሰራዊት በደቡባዊ ቱርክ ወታደራዊ ተልእኮውን ማክተም እንደሚሻ አስታወቀ። የመከላከያ ሚኒስቴር ቃል አቀባይ በአንድ የጀርመን ድረገጽ ዘገባ ላይ ይህን አረጋግጧል። በደቡብ ቱርክ ሰፍሮ የሚገኘው አርበኛ የሚል ስያሜ ያለው የጸረ ቦልስቲክ ሚሳይል አባላት 260 የጀርመን ወታደሮችን በሚቀጥሉት ወራት ወደ አገር ለመመለስ ባለፉት ቀናት ሲመክርበት እንደነበር ቃል አቀባዩ አክለው ጠቅሷል። እንደ ጎርጎሪዮስ አቆጣጠር በ2016 ያከትም የነበረው የውጭ አገር ወታደራዊ ተልእኮ እንደማይራዘምም ተገልጧል። ወታደሮቹን ወደ አገር ቤት ለመመለሱ እቅድ እንደ ምክንያት የቀረበው በቱርክ ግዛት ላይ የሶሪያ የማጥቃት ስጋት ያከተመ በመሆኑ ነው ተብሏል። በቱርክ የጀርመን ወታደራዊ ተልእኮ ንቁ አጥር በተሰኘው የሰሜን አትላንቲክ ቃል ኪዳን ድርጅት በእንግሊዝኛ ምጻሮ ናይቶ ተልእኮ ስር በመሆን ካለፉት ሁለት ዓመት ከመንፈቅ አንስቶ ከሶሪያ ድንበር 100 ኪሎ ሜትር ርቀት ላይ ሰፍሮ ይገኛል። በሜዲትራኒያን ባህር ላይ ትጓዝ በነበረች ጀልባ ውስጥ በደረሰ አደጋ ቢያንስ 40 ስደተኞች መሞታቸው ተዘገበ። ይህንን በአጭር መልእክት አገልግሎት ትዊተር የገለጸው የጣሊያን ባህር ኃይል በርካታ ስደተኞችንም ማዳን መቻሉን አስታውቋል። ስደተኞችን የመታደጉ ተግባር እንዳላበቃ ተጠቅሷል። የጣሊያን የመገናኛ አውታሮች እንደዘገቡት ከሆነ 400 ስደተኞችን አጭቆ የነበረው ጀልባ የተገኘው ከላምፔዱዛ ደሴት ደቡባዊ አቅጣጫ ነው። ስደተኞቹ በጀልባው እቃ መጫኛ ክፍል ውስጥ በአየር እጥረት ሳይሞቱ እንዳልቀረ ተዘግቧል። ባለፈው ሳምንት ቢያንስ ስድስት መቶ ስደተኞች ተጨናንቀው ይጓዙበት የነበረ ጀልባ ከሊቢያ ጥረፍ አቅራቢያ በመስጠሙ ከሁለት መቶ በላይ ሰዎች ማለቃቸው ይታወሳል። በብራዚል ሳውፖሎ ከተማ መዳረሻ በተከሰተ ተከታታይ ጥቃት ቢያንስ 19 ሰዎች ተገደሉ። ሌሎች ሰባት ሰዎች ኦሳስኮ እና ባርዌሪ በተባሉ ቦታዎች መቁሰላቸውን የደህንነት ሠራተኞች ገልጧል። ጥቃት ፈጻሚዎቹ ጭምብል ያጠለቁ ናቸው ተብሏል። ጥቃቱን ያደረሱትም ጥይት በመተኮስ እንደሆነ ተገልጧል። የኦሳስኮ ከንቲባ የጥቃቱ መንስኤ የአንድ ፖሊስ መገደል ሳይሆን አይቀርም ሲሉ ተናግሯል። ባለፈው ሳምንት በአንድ የነዳጅ ማደያ የተከሰተ ጥቃትን ለማስቆም በቦታው የደረሰ ፖሊስ ተገድሎ እንደነበር ተዘግቧል። ይህ ከራይን ወንዝ አቅራቢያ የሚተላለፈው ቦን ከተማ የሚገኘው ዶይቼ ቬለ ሬዲዮ ጣቢያ ነው። ዜናውን ለማጠቃለል አርስተ ዜናውን በድጋሚ እናሰማለን። በአዲስ አበባ ለተደጋጋሚ ጊዜያት የተሞከረው የደቡብ ሱዳን የሰላም ድርድር መሰናከሉ ተገለጠ። የደቡብ ሱዳን ፕሬዝዳንት በድርድሩ እንደማይገኙ፣ ለድርድር የሄዱ ተወካዮቻቸውም ወደ አገራቸው እንዲመለሱ ትእዛዝ አስተላልፏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ የኩባ መንግሥት ተቃዋሚዎችን አነጋገሩ። የዩሮ ሸርፍ አባል አገራት የገንዘብ ሚኒስትሮች ለግሪክ ሦስተኛ ዙር የብድርና እርዳታ ምራ ግብር 86 ቢሊዮን ዩሮ የፋይናንስ ድጋፍ አጸደቁ። ዘግየት ብሎ በደረሰን ዜና መሠረት ደግሞ የቡሩንዲ ጦር ሠራዊት የቀድሞ አዛዥ ኮሎኔል ዣን ቢኮማጉ ደቡባዊ ቡጁምቡራ ውስጥ ከቤታቸው ውጪ ዛሬ በጥይት መገደላቸው ተዘገበ። ዜናው በዚሁ አበቃ።